የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና በታሰሩ በአስራ አምስተኛ ቀናቸው ዛሬ ከሕግ ጠበቆቻቸው ጋር ተገናኝተው መነጋገራቸው ተገልጧል። ለብቻቸው በአንድ ክፍል ውስጥ የታሰሩ ቢሆንም በጤንነታቸው በኩል ግን ደህና ናቸው ሲሉ ጠበቃቸው ገልጠዋል። ዶክተር መረራ በሚቀጥሉት አስራ አምስት ቀናት ውስጥም ለሁለተኛ ጊዜ ፍርድ ቤት እንደሚቀርቡ ታውቋል። መለስካቸው አመሀ ይህንኑ ዜና ተንተርሶ የሕግ ጠበቆቻቸውን አነጋግረዋል። አሁንም በስልኩ መስመር ይገኛል መለስካቸው። እንደምናመሸ እንደምናመሸ አሉላ። መለስካቸው ከሁለቱ የህግ ጠበቆቻቸው አንዳቸውን ዶክተር ያዕቆብ ሀይለማርያምን አነጋግረሃል? አዎ፣ የዶክተር መረራ ጉዲና ሁለት ጠበቆች ናቸው ያላቸው። አንደኛው አቶ ወንድሙ ይሳ ይባላሉ። ሌላኛው ያናገርኳቸው ዶክተር ያዕቆብ ኃይለማርያም ይባላሉ። ከእሳቸው ጋር ተገናኝቼ አናግራቸው ነበረ። ዛሬ እሳቸው ለዚህ ወይ እንዳስታወቁት ከደንበኛቸው ከዶክተር መረራ ጉዲና ጋር ተገናኝተው ተነጋግረው ነበረ። እስቲ እሳቸው ያሉኝን በቀጥታ ለአድማጮች ባሰማ ይሻላል። አሉላ ዶክተር መረራ ከታሰረ ዛሬ አስራ አምስት ቀን ጊዜ በአስራ አምስት ቀን ሶስት ጊዜ ያህል አልተመራንም። ዛሬ በሶስተኛው ቀን ፈቅደውልን ዶክተር መራ ህግ በካቴና ታስሮ ወደ እኛው አመጡ። ያው ቅጥር ግቢ ውስጥ ነበረ። ምናልባት አንድ ግማሽ ናት የሚያህል ነገር ተወያየን። ግን ደግሞ ውይይቱ በእውነት የናህልም አልነበረም። ምክንያቱም ከጎናችን አንድ ፖሊስ ቆሞ እና ነፃነት ተሰንቶን የፈለግን ከዶክተር መራ ጋር መነጋገር አልቻለም። እኛ በኩል ሁለት ነበር ማቶ ወንድሙና ነበር የሆነ ነበረ። በእነሱ በኩል ፖሊሱ ያው ከተገባች ቆሞ ነበረ እና የፈለገ የልባችን መናገር አልቻለም። ይሄ ደግሞ በሆነ ህገወጥ ነው። ምክንያቱም አንድ ጠበቃ ከደንበኛው ጋር በነጻነት ለብቻው መነጋገር መናገር አለ። በጠበቃና በደንበኛ መካከል የሚነገር ነገር በሁሉ ስር ነው። እንደው ግን ሰዋቸውም ሆነ እንደ ከለከሮት አኳያ የጥርነታቸው መኔታ የተመለከቱ እንግዲህ መቼም አንድ ሰው እኔ ቤት ሆኖ ደህና ነው ማለት ያስቸግራል ግን በነገረኝ መሰረት መረባ በአሁኑ ጊዜ ደህና ነው። ጤና እንደሌለበት ግን ስርአቱ እርግጥ ይከብዳል። በእኛ ሁኔታ ለብቻው ነው ደግሞ የታሰረው። የሶሊተሪ ኮንፋይንመንት እንደሚባለው አይነት ነገር ለብቻ ነው የታሰረ። አንድ ጊዜ ምግብ ይገባለታል፣ ከዚያ ባራ ደግሞ መድኃኒት ማፈላጊ ከሆነ ያይዞ ከዚያ ባራ ይገባል። መለስካቸው፣ የዶክተር መረራ ህግ አማካሪ ጠበቃ ዶክተር ያዕቆብ፣ ዶክተር መረራ ህግ አማካሪ ጠበቆች ማናገራቸውን ወደው፣ ነገር ግን በነጻነት የመነጋገር እድል አላገኘንም ሲሉ አማረዋል። ዶክተር ያዕቆብም በጠየቅበት ወቅት መለስካቸው፣ ምናልባት የማንሳት እድል ከነበረ ለመሆኑ ይህን መሰሉ የክስ ሂደት የተለመደ ነው? በምን አይነት የክስ ሁኔታዎችስ እንዲህ ያለው አሰራር ይዘወተራል? ዶክተር መረራ በተያዙ በነጋታው ከቀትር በኋላ አመሻሹ ላይ ነበረ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው የነበረው እና ፍርድ ቤቱ እንደቀረቡ ፍርድ ቤቱ ለፖሊስ የሀያ ስምንት ቀን የምርመራ ቀን እንደሰጠውም ይታወቃል። ፍርድ ቤት ሁልጊዜ እንዲህ ያለ የምርመራ ጊዜ በአንድ ጊዜ የሚሰጠው ፖሊስ ተከሳሽን በሽብር ወንጀል ሲጠረጥር ብቻ ነው። ይህ እንግዲህ የሽብር ወንጀል ህግ ተግባራዊ መደረግ ከጀመረ ወዲህ ያለው ሂደት ነው። ስለዚህ እንግዲህ በሽብር ወንጀል በቀጣይ ከሱ አይከሰሱ አይታወቅም እና ይህን አስመልክቼም ዶክተር ያዕቆብ እንዲ የተጠረጠሩት በሽብር ወንጀል ብዬ ጠይቄያቸው ነበረ። እሳቸው አለኝ እስኪ አብረን እንስማ። አሉላ መልካም ክሱ ገና አልተነገረም። ማመልከቻው ምን እንደሆነ ክሱ ምን ይዞ እንደሆነ ገና የምናውቀሆነ ስለሰም እሱ ነገረው ከዚ ቤት ብቻ አቅርበው ብዙ ሳነጋግሩት ቤት አቅርበው መልሰው እንግዲህ ይሄ ነው አሉላ ከዶክተር ያዕቆብ ጋር የነበረኝ ቆይታ የሚመስል ነበረ። መልካም መለስካቸው የዶክተር ምርራ የእስር ጉዳይ እና የክስ ሂደት ገና እንግዲህ ብዙ የሚዘገብበት ነው። ተከታይ ቀጠሯቸውም እንዳለ ገልጸሃል። ይህ የመጀመሪያ ከጠበቆቻቸው ጋር የተገናኙበት ሁኔታ የተመለከተ ዘገባ ነው። ለተከታታይ ዘገባዎች እናመሰግናለን። መልካም ምሽት መለስካቸው። በጣም አመሰግናለሁ አበባ። መልካም ምሽት ለአንተም።